የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ የካቲት 23 2015 ዓ ም ዝግጅታችን ጀመረ። ደቡብ ኦሞን የመታው ድርቅ ከፍተኛ ጉዳት እያደረሰ ነው። በቦረና የሚገኙ የድርቅ ተጎጆች ደግሞ የሚደረግላቸው ድጋፍ በአስቸኳይ እንዲደርሳቸው ጠይቀዋል። ወርሃ አላም፣ ተማሪ ልጆቼ ሁለት ተማሪ ናቸው። አንዷን የምሰጣት ምግብ ስላጣሁ ሊመግቡልኝ አቅሙ ላላቸው ሰዎች ነው የሰጠሁት ቸው በቦረና በድርቅ ተጎጂ ከሆኑ ነዋሪዎች መካከል አንዱን ነው። ዝርዝሩን በአብይ ርዕሳችን ይዘን እንመለሳለን። 127ኛው የአድዋ ድል በዓል በአዲስ አበባ በሁለት ገጽታዎች ተከብሯል። የዚህንም ዝርዝር ወደ ኋላ ላይ ይዘን እንመለሳለን። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዳ ወልደ ነኝ የመንግስታቱ ድርጅት ከሌሎች አጋሮችና መንግስታት ጋር በመሆን ከፍተኛ እርዳታን ለሚሹና በኢትዮጵያ የሚገኙ 20 ሚሊዮን ሰዎችን ለመታደግ የሚውል 4 ቢሊዮን ዶላር ድጋፍ እንዲደረግ ጥሪ ማድረጋቸውን የዋና ጸሐፊው አንቶኒዮ ጉቴሬዝ ቃል አቀባይ የሆኑት ስቴፋን ጅዳሪክ አስታውቀዋል። ገንዘቡ ለምግብ ጤናና ሌሎች እጅግ አስፈላጊ ለሆኑ አቅርቦቶች እንደሚውል ቃል አቀባዩ ጨምሮ አስታውቀዋል። በደቡብና በምስራቅ የአገሪቱ ክፍሎች ድርቅ ባስከተለው ችግር ምክንያት ከፍተኛ ስቃይ እየታየ መሆኑን በሰብአዊ ተግባር ላይ የተሰማሩ አጋሮቻችን ነግረውናል ብለዋል ጁዳሪክ። አንዳንዶቹ እነዚህ አካባቢዎች በኮሌራ የተጠቁ ሲሆን እስካሁን 1100 የሚሆኑ ሰዎች በበሽታው እንደተያዙ ታውቋል ብለዋል። በቅርብ ሳምንታት ውስጥ ደግሞ በ10ሺ የሚቆጠሩ ሰዎች ከሶማሌላንድ ሁከትን በመሸሽ ወደ ኢትዮጵያ ሶማሌ ክልል መግባታቸውን ጁዳሪክ አስታውሰዋል። የሰሜን ኢትዮጵያው ጦርነት በሰላም ስምምነት ከተቋጨ ወዲህ የሰብአዊ አቅርቦቱ መሻሻሉ ቀጥሏል ያሉት ቃል አቀባዩ አንዳንድ ቦታዎችን ለመድረስ ግን አሁንም አዳጋሽ ነው ብለዋል። ካለፈው ዳር ወር ወዲህ በ4400 የጭነት ማጓጓዣዎች የተጫነ 180ሺ ቶን እህልና ቁሳቁስ ትግራይ መግባቱን ጁዳሪክ ጨምሮ ገልጸዋል። 8.5 ሚሊዮን የሚሆኑና በአፋር ትግራይና አማራ ክልሎች የሚገኙ ሰዎች የምግብ እርዳታ እንደሚያስፈልጋቸው ተለይተዋል ሲሉ ቃል አቀባዩ ተናግረዋል። በሶማሌላንድ ባለፉት 24 ቀናት በመንግሥት ጸጥታ ኃይሎችና በጎሳ አባላት መካከል በተደረገ ግጭት 210 የሚሆኑ ሲቪሎች መገደላቸውን አንድ የመንግስት ባለሥልጣን አስታውቀዋል። በዚሁ ላስ አኖድ በተባለችው ከተማ በሚካሄደው ግጭት እስካሁን 680 ሰዎች መጎዳታቸውንም የከተማዋ ከንቲባ በጋዜጣዊ መግለጫ ላይ ተናግረዋል። ሁለት መቶ ሺህ የሚሆኑ የቤተሰብ አባላት ቤታቸውን ጥለው መሻቸውም ታውቋል። በአካባቢው የሰላም ደሴት ተደርጋ ስትታይ የነበረችው ሶማሌላንድ ባለፉት ሳምንታት ለሶማሊያ ታማኝ በሆኑ ሚሊሻዎችና በአገሪቱ የጸጥታ ኃይሎች መካከል እየተደረገ ባለ ግጭት ወደ ለየለት ውከት ውስጥ ገብታለች። ላስ አኖድ በሰሜን ምስራቅ ሶማሊያ የምትገኝ ከፊል ራስ ገዝ የሆነችና ወሳኝ የንግድ መስመር ላይ ያለች ከተማ ስትሆን ሶማሌላንድና ፑንትላንድ የይገባኛል ጥያቄ ያቀርቡባታል። በናይጄሪያ በተደረገውና ከፍተኛ ፉክክር በታየበት ፕሬዝደንታዊ ምርጫ ሦስተኛ ደረጃን ያገኙት ፒተር ኦቢ ውጤቱን ባለመቀበል ጉዳዩን ወደ ፍርድ ቤት እንደሚወስዱ አስታውቀዋል። ለፖለቲካው ፉክክር አዲስ የሆኑት የሰራተኛ ፓርቲው ኦቢ 6.1 ሚሊዮን ድምፅ በማግኘት የሦስተኛ ደረጃን ሲያገኙ ለሁለት ዓመታት በሁለት ፓርቲዎች ተጽዕኖ ስር በነበረው የናይጄሪያ ፖለቲካ መድረክ ላይ አዲስ የፖለቲካ ሰው ብቅ ያሉ መስሎ ነበር። መብታችንን ለማስከበር ሁሉንም ህጋዊ አማራጮችን እንጠቀማለን ሲሉ ተደምጠዋል ኦቢ። በናይጄሪያ ምርጫ የገዢው ፓርቲ ወኪልና የቀድሞ የሌጎስ አገር ገዢ ቡላ ቲኑቡ 8.8 ሚሊዮን በማግኘት አሸናፊ መሆናቸው ትናንት ሮቡ ይፋ ተደርጓል። ወንበራቸውን በመጪው ግንቦት ይረከባሉ ተብሏል። ተቃዋሚዎች ቅሬታቸውን ፍርድ ቤት ለማቅረብ የ21 ቀን ጊዜ አላቸው። በአፍሪካ ከፍተኛ የህዝብ ብዛት ባላት ናይጄሪያ የተደረገውን ምርጫ በአጠቃላይ ሰላማዊ ቢሆንም በምርጫ ጣቢያዎች ረጅም መዘግየት መታየቱና በኢንተርኔት አማካይነት ሲታወጅ የነበረው ውጤት እያዘገመ መምጣት ድምፅ ሰጪዎችን ሲያበሳጭ ተቃዋሚ ፓርቲዎች ደግሞ ማጭበርበር ተከስቷል በሚል ወደ ክስ በማምራት ላይ ናቸው አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው ፈረንሳይ በአፍሪካ ላይ ያላት ተጽዕኖ አክትሟል ሲሉ አራት የአፍሪካ ሀገራትን በመጎብኘት ላይ የሚገኙት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ዛሬ ተናግረዋል። በቀድሞ የፈረንሳይ ቅኝ ግዛቶች ጸረ ፈረንሳይ አቋሞች እየተጠናከሩ ነው። ይህም ሩሲያና ቻይና ያላቸው ተጽዕኖ እየጨመረ በመምጣቱ አህጉሪቱ የዲፕሎማሲ ጦር ሜዳ በመሆኗ ነው ተብሏል። በተፈጥሮ አካባቢ ላይ በሚያተኩር ስብሰባ ላይ ለመካፈል ጋቦን የተገኙት ማክሮን ፈረንሳይ በአፍሪካ ላይ ጣልቃ የመግባት የቀድሞ ፖሊሲዋ አትመለስም ሲሉ ተደምጠዋል። የፍራንስ አፍሪክ ዘመን አክትሟል ብለዋል። በመዲናዋ ሊብረቪል ለተሰበሰቡ የፈረንሳይ ማኅበረሰብ አባላት ባደረጉት ንግግር፣ ይህም ፈረንሳይ ጥቅሟን ለማስከበር ስትል ፈላጭ ቆራጭ መሪዎችን ስትደግፍ የቆየችበትን ፖሊሲ ያመለከተ ነው ሲል ኤኤፍፒ በዘገባው አመልክቷል። አፍሪካውያኑ በ1960ዎቹ ከቅኝ ግዛት ነጻ በወጡበት ወቅት የተፈጥሮ ሀብታቸውን ለመጠቀምና ወታደራዊ ጣቢያ ለማቋቋም ስትል ፈረንሳይ በፍራንክ አፍሪክ ፖሊሲዋ መሰረት በቀድሞ ቅኝ ግዛቷ ፈላጅ ቆራጭ መሪዎች እንዲፈጠሩ አድርጋለች ሲል አክሏል የኤኤፍፒ ዘገባ። ማክሮን ጉብኝታቸውን ከመጀመሪያቸው ቀደም ብሎ ባለፈው ሰኞ ሲናገሩ በመጪዎቹ ወራት በግልጽ በሚታይ ሁኔታ ፈረንሳይ በአፍሪካ ያላትን የወታደሮች መጠን ትቀንሳለች ብለዋል። ባለፈው አንድ ዓመት ፈረንሳይ የቀድሞ ቅኝ ግዛቷ ከነበሩት ማሊ፣ ቡርኪና ፋሶ እና ማዕከላዊ አፍሪካ ሪፐብሊክ ወታደሮቿን አስወጥታለች። በሴኔጋል፣ አይቮር ኮስት፣ ጋቦንና ጅቡቲ ከ3000 በላይ ወታደሮች እንዳሏት ኦፊሳላዊ መረጃዎች ይጠቁማሉ። ኢራን ሰር የሆኑ ጸረ ታንክ ሚሳይሎችንና የባሊስቲክ ሚሳይል ተቀጣዮችን በኦማን ባሕረ ስላጤ ከአንድ ትንሽ ጀልባ ላይ መያዙን የእንግሊዝ ባሕር ኃይል አስታውቋል። የጦር መሳሪያው ወዴት እያመራ እንደነበር የእንግሊዝ ባሕር ኃይል ባይገልጽም የመረጃ ቅኝትና ስልላ ድጋፍ እንደሰጠ የተናገረው የአሜሪካ ጦር ግን ጀልባው የተያዘው በተለምዶ በሕገ ወጥ መንገድ መሳሪያ ወደ የመን በሚተላለፍበት መስመር ላይ እንደሆነ ገልጿል። ምዕራባውያን ኃይሎች በጀልባ ተጭነው የሚያልፉ በርካታ መሳሪያዎችን በተመሳሳይ መስመር ላይ በተደጋጋሚ ይዘዋል። ኢራን በየመን ያሉ ሁቲ አማጽያንን ለመርዳት የምታደርገው ነው ሲሉም ይከሳሉ። ኢራን ክሱን ታስተባብላለች። የመሳሪያዎቹ መያዝ ዓለም አቀፍ ሕግን ለማስከበርና የዓለምን ሰላምና ጸጥታ ለማወክ የሚደረጉ እንቅስቃሴዎችን ለመግታት ያለንን ቁርጠኝነት የሚያሳይ ነው ብለዋል የእንግሊዙ መከላከያ ሚኒስትር ቤን ዋላስ። በመጨረሻ አድማጮች፣ የኮቪድ-19 ወረርሽኝ በቻይና ውሃን ከሚገኝ ላቦራቶሪ አፈትልኮ የወጣ መሆኑን አሜሪካ ታምናለች ሲሉ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ክሪስቶፈር ሬይ ይፋ አድርገዋል። ሆኖም ግን በዚህ ድምዳሜ ላይ በተለያዩ የአሜሪካ መረጃ ተቋማት መካከል ልዩነት አለ ተብሏል። ዋይት ሃውስ የኤፍቢአይን ግኝት ትናንት ረቡዕ አጣጥሏል ስትል የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ አመልክታለች። የአሜሪካው የውጭ ጉዳይ ሚኒስቴርም በአገሪቱ የመረጃ ተቋማት መካከል በጉዳዩ ላይ ልዩነት እንዳለ አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ከአሜሪካ የተሰማው መደምደሚያ ተአማኒነት የሚጎድለው ነው ብለዋል። የኮቪድ-19 መነሻ የት ነው የሚለው ጥያቄ አሜሪካ በዚህ ሳምንት የጀመረችውና አገሪቱ ከቻይና ጋር የነበራትን ፉክክር የሚመረምረው የሁለት ዓመት ፕሮጀክት ዋናው ትኩረት ይሆናል ተብሏል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት። ወልዴን ለዜናዎቹ እናመሰግናለን። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ የካቲት 23 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የአብይር ዘገባችን እንለፍ። የድርቅ ተጎጂዎችን ለማገዝ በተለያዩ ግለሰቦችና ተቋማት እየተደረገ ያለውን የድጋፍ ማሰባሰብ ያደነቁት የድርቅ ተጎጂዎች እርዳታው በቶሎ እንዲደርሳቸው ጠይቀዋል። የኦሮሚያ ክልላዊ መንግስት በበኩሉ እየተሰበሰበ ያለውን እርዳታ አፋጥኖ የሚያደርስ ኮሚቴ ማቋቋሙን ገልጾ እስካሁን የቆየውም ጥናት ለማካሄድ መሆኑን ገልጿል። እርዳታ ፈላጊዎች ግን ቁጥራ ችግራቸው ጊዜ የማይሰጥ በመሆኑ አስቸኳይ እርዳታ እንዲደርሳቸው ጠይቀዋል። ገልሞ ዳዊት ተጨማሪ አለው። በቦረና ዞን ድርቁ እጅግ ከበረታባቸው ቦታዎች አንዱ ይህ ኤልወየ ወረዳ አንዱ ነው። ከብቶቻቸው በድርቁ ያለቁባቸው የአካባቢው አርብቶ አደሮች ነፍሳቸውን ለማቆየት የሚረዳቸውን ድጋፍ ለማግኘት የተማጽኖ እጃቸውን ዘርግተዋል። አቶ ዋዬ ውቃ ከእነዚህ መካከል አንዱ ናቸው። አንንማቲ ሰደቀ ይሲ ሱኒ ሀጅርቱ ሲ ሰደተነማ ሀጅሬ ሱኒ ጅሩ ኖሪን ዲቢን እንጅሩ እኔ ስምንት ቤተሰብ ነው ያለኝ። አሁን የማኖርበት አንድም ነገር የለም እርዳታ ሲመጣም አራት ወይም አምስት አሳብ እናገኝ ነው። ያንን ለቀናት እንጠቀማለን። ሲያልቅ የምናደርገውን የምናጣው በጣም ከባድ ነው። ወይዘሮ ጅሎ ዶላ በኤልወዬ ወረዳ ጭሬ ቀበሌ አርብቶ አደር ናቸው። አሁን ድርቅ አፈናቅሏቸዋል። የጭሬ ቀበሌ ነዋሪ ነን። እዚሁ ኤልወዮ ወረዳ አርብቶ አደሮች ነን። በፊት ያለው ለሌለው ሰጥቶ ኑሮን በማህበር አሸንፈን እንኖር ነበረ። አሁን ሀብታሙ ደሃውም እኩል ነው። ከብትና ንብረቱ አልቀውበት ባዶ እጁን ቀርቷል ሁሉም። እኔ ሰላሳ ከብቶች ነበሩኝ። አሁን ባዶ እጄን ነው ያለሁት። ሰባት ልጆች አሉኝ። ልጆቼን እንጨት ሰብሬ ሽጬ ነው የማኖራቸው። እኔ በፊት ማገዶ ሽጦ መኖርን አስቤው አላውቅም ነበር። መችስ ችግር የማያስለምደው የለምና ይኸው ጭንቀቱ ለደም ግፊት በሽታ ስለዳረገኝ አሁን ማገዶ ስራውንም ትቻለሁ። ከዚህ ኤልወዮ ከተማ ወስደው እየሸጡ ያሉትን እንጨት አንድ ጣሳ ህል እንኳን እየገዛላቸው አይደለም። ከስድስት ወራት በፊት በቦረና ዞን የበረታውን የድርቅ ሁኔታ ለመዘገብ ወደዚህ አካባቢ ስመጣ መንገድ ላይ ቢያንስ የተወሰኑ ከብቶች ሲንቀሳቀሱ ይታዩ ነበር። አሁን ግን ለእይታ ዓይን ውስጥ የሚገቡት ከብቶች ቁጥር በጣም አነስተኛ ናቸው። እነሱም ቢሆኑ በጣም የተጎዱ ናቸው። ስለዚህ ከሌላ ቦታ እንጂ ከዚህ አካባቢ የሚጠበቅ ምንም አይነት እርዳታ አይኖርም። በድርቁ ምክንያት ባዶ እጃቸውን የቀሩና በተለያዩ ቦታዎች ድጋፍ ፍለጋ የተጠለሉ ነዋሪዎች የሚያገኙት ድጋፍ ጥቂት መሆኑን ይናገራሉ። ር የደን ሁሌኒ ነሚ ጩፍቴን ቀቡ ማለ ሞ ጉዳቴ ነሚ ቀቡ እርዳታው ይመጣል። በአንድ ግብረሰናይ ድርጅት እየደረሰ ነው። እነሱ መጥተው እህል ሲሰጡን ለቀናት የምንኖርበት ይኖረናል። አሁን በሀገሩ ያለው ህዝብ ሁሉም የምግብ ችግር አለበት። አሁን አንድ ሰው እርዳታ ወሰደ ብንል ያው ብዙ ዘመድ አዝማድ ይኖሩታል። የወሰደውን እርዳታ ለሁሉም ማዳረስ አለበት። መቼስ እሱ እየበላ ዘመዶቹ በምግብ እጥረት አይሞቱም። አሁን እርዳታ ሲመጣ የምንበላው ነገር ይኖረናል። ነገር ግን ሲያልቅ የምንጨብጠውን ነው የምናጣው። ወይዘሮ ገልሞዋሬዶን ሌላ ተፈናቃይ ናቸው። ዋርኻ ላምታ ተማሪ ልጆቼ ሁለት ተማሪ ናቸው አንዷን የምሰጣት ምግብ ስላጣው የቦረና ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ሊበን ሳራ በዞኑ የእርዳታ ፈላጊዎች ቁጥር መጠንና የድጋፍ አቅርቦቱ እንደማይመጣጠን ገልጸዋል። ለሚም ድብ ሰት በዞናችን 867 140 ሰው አስቸኳይ ምግብ እርዳታ ይፈልጋል። ከዚህም 6401 ሰው ብቻ ነው ቋሚ እርዳታ እያገኘ ያለው። አሁንም ከ260 ሺህ በላይ የሚሆነው ህዝብ ድጋፍ እያገኘ አይደለም። በዚህም ጉድለት አለ ማለት ነው። ይህ ከኤልወዬ ከተማ በቅርብ ርቀት የሚገኝ አንዱ መጠለያ ካምፕ ነው። በዚህ መጠለያ ከ340 በላይ አባወራዎች ይኖሩበታል። መጠለያው ከተቋቋመ አራት ወራት ሲሆን በዚህ ውስጥ ያሉ ሰዎች እንደነገሩን ከሆነ የምግብ የመጠለያና የውሃ ችግር እንዳሉባቸው በተለይ የሚቀርብላቸው የሰብአዊ ድጋፍም ጥቂት መሆኑን ተናግረዋል። በዛ ላይም በሀገር አቀፍ ደረጃ መሰብሰብ የተጀመረው ድጋፍ በቶሎ እንዲደርሳቸውም ይማጸናሉ ገርጋርሲ ዋክረኮኸ ጅሩት ዮ ኣማ ጣምስላ ኣማንታስ ንጀር ዋክረኮኸ ጅሩት አሁን ካለብን ችግርና ረሃብ አኳያ እየተሰበሰበ ያለው እርዳታ ዛሬ ቢደርሰኝ እላለሁ ያው ገና ተሰብስቦ የሚጓጓዝ ነው እንጂ ቤተሰቤ ካለበት ችግር አኳያ አሁን ባገኝ ደስ ይለኛል ገርጋርሲ ኩዮ ቀባቤለ ጋላቶ ማዳ ሱለ ነባክያ ቲ ኦቦሌስክያ ቲ ዋቃ ናናስ እየተሰበሰበ ስላለው ድጋፍ ምስጋና ማቅረብ ይፈልጋለሁ ያው ፈጣሪ ስለራራልን እጃቸውን እንዲዘረጉልን አድርጓል። የደም ዝምድና እንኳን የሌለንን አሁን የምንበላው ምንም ነገር የለንም። ስለዚህ የምግብ እህልም ቢሆን ሌላም ድጋፍ አሁን ቢደርስልን እላለሁ። አቶ ገልገሎ ደበሶ የኤልወዬ ወረዳ ምክትል አስተዳዳሪ ናቸው። ላብሲያ ሞቱማን ታሲሴ ቦኒ ጃባቴ ጀራ ቦን ካንኬሳ ወልብራዳ አበኑ ጀዱ ድርቁ በመበርታቱ አብረን እንቁም በማለት መንግስት አሁን ባስጀመረው ንቅናቄ ሁሉም አካላት ግለሰቦችና ታዋቂ ሰዎችን ጨምሮ ድጋፍ በማሰባሰብ ላይ ናቸው። ይህ አበረታች ነው። ይህ ድጋፍ ጥራት ባለው መልኩ ሕዝባችን ጋር ከደረሰ ከድርቁ ብዙ ሰው ማትረፍ ይቻላል። ይሄ መቀጠል አለበት ላለው የኦሮሚያ አደጋ ስጋት ስራ አመራር ቢሮ አሁንም በክልሉ ከ3.3 ሚሊዮን በላይ ሕዝብ በድርቅ ምክንያት ለምግብ እጥረት መዳረጉን ይፋ አድርጓል። አቶ ቤኛ ዱሬሳ የቢሮ ባልደረባ ናቸው። ከራአዳሪ ጉዳይ በተለያዩ መንገዶች በጣም ብዙ ሀብት እየተሰበሰበ ነው። በዚህ መንገድ መደጋገፍ በጣም ጥሩ ነው። ይህ በመሰብሰብ ላይ ያለው ሀብት እንዴት ማቀናጀት እንዳለበት ደግሞ የክልሉ መንግሥት በዞን እንዲሁም በክልል ደረጃ ልዩ ኮሚቴ አዋቅሮ በሥራ ላይ ነው። የዚህ ኮሚቴ አባላት ምን አይነት እርዳታ የት እየሄደ ነው፣ ደግሞም የቱ ጋ ነው ተጨማሪ ድጋፍ የሚያስፈልገው የሚለውን የሚከታተሉና የሚያስተባብሩ ናቸው። አሁን የመጀመሪያው ስራ የህይወት ማዳን ስራ ነው። ቀጥሎ ሰዎቹን የማቋቋም ስራ ነው የሚሆነው። ከዚያ በኋላ ደግሞ የማህበረሰቡ ህይወት በቀጣይነት እንዲሻሻል ምን መሰራት አለበት በሚለው ላይም እየተገበር ነው ያለ እቅድ አለ። አሁን ለቦረና እየተሰጠ ያለው ትኩረትና ድጋፍ አልዘገየም ወይ ያልከው ትልቅ ጥያቄ ነው። ነገር ግን ያለው እውነታ አንድ አካል ትልቅ ፕሮጀክት ቀርጾ ለመንቀሳቀስ የገንዘብና ሌሎች አስፈላጊ ዝግጅቶች ስለሚያስፈልግ መንግስት ሁሉን አቀፍ የሆነ ምላሽ ለመስጠት ጥናት እስኪያደርግ ጊዜ ፈጅቶበታል ለማለት ነው። አቶ ቤኛ አሁን እየተሰበሰበ ያለው ድጋፍ ለህይወት ማዳን ተልእኮ የሚውል መሆኑን ገልጸው ወደፊት መንግስት በቦረና ዞን የህብረተሰቡን ኑሮ በቋሚነት መፍትሄ ይሰጣሉ ያላቸውን ፕሮጀክቶች ራሱ በሚመድበው በጀት ከግሉ ክፍለ ኢኮኖሚና ከሌሎች አጋሽ ድርጅቶች ጋር ሆኖም ይሰራል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከቦረና ዞን ያልወየ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን ደግሞ ወደ ትንታኔው መጽሔት እናልፋለን። በደቡብ ኦሞ ዞን ሀመር ወረዳ በተከሰተው ድርቅ የወረዳው አርብቶ አደሮች ለምግብ እጥረት መዳረጋቸውን ነዋሪዎች ተናገሩ። በመኖ ጥረት ሳቢያ ከብቶቻቸው እያለቁባቸው መሆኑንም የገለጹት ነዋሪዎቹ ድርቁን ያገናዘበ በቂ እርዳታ አይደርሰንም ሲሉም ቅሬታቸውን አሰምተዋል። ብዙ ሺህ አርብቶ አደሮች የአስቸኳይ ጊዜ የምግብ እርዳታ የሚሹ መሆናቸውንና ቁጥራቸው የበዛ የከብት ከብቶች በድርቁ ማለቃቸውን የወረዳው አስተዳደር ባለስልጣናትም አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። የሐመር ወረዳ ነዋሪ መሆኑን የገለጸው አቶ አይኬሻንቆም በወረዳው ከፍተኛ ድርቅ ለተከታታይ ዓመታት መከሰቱን ያስረዳሉ። ለችግር የተጋለጡትን ወገኖች ለመድረስ የሚደረግ ጥረቶችን አስመልክቶም ወርልድ ቪዥን የተባለው መንግስታዊ ያልሆነም ዓለም አቀፍ የረድኤት ድርጅት ለተወሰኑ አባወራዎች ካደረገው የ5360 ብር የገንዘብ ድጋፍ ውጪ በሌሎች ተቋማትም ሆነ በመንግስት በኩል የተደረገ ድጋፍ የለም ይላሉም። ሁለት ሺህ አስራ ሁለት ጀምሮ ማለት ነው። አማር ላይ በተከታታይ ያው እንግዲህ በርካታ ዘመናት ዝናብ የሚባል ነገር ብዙ እጥረት ይዛለው እና አሁን ደግሞ ልክ ሁለት ሺህ አስራ አራት መግቢያ አካባቢ በጣም ባሰበት። በቃ እንግዲህ ከብቶችም ሞቶ ሞቶ አልቋል። ፍየሎችም ያው ሞቶ አልቋል። አሁን በቃ ሰው ሞቱ ነው የሚቀረው። በጣም በጣም በጣም በከባድ ሁኔታ ነው። ከብቶችም ሞቶ ሞቶ አልቋል። ሰው አሁን መሞቱ ነው። ስንት ከብት አላችሁ እናንተስ? የኔ የአባቴ ከዚህ በፊት ወደ ሀያ አራት ከብት አለው። ሀያ አራቱ ከብት አስራ ዘጠኝ ሙሉ ሞቶ አልቋል። አሁን ያሉም የራሱ እንጃ እንግዲህ ሶስት ቀና አራት ቀን የሚቆይ አይደለም። አቶ ቡስኮ ኦጮ የተባሉም አንድ ሌላ አርቢቱ አደር በበኩላቸውም በድርቁ ሳቢያ ከብቶቻቸው ጭምር ያለቁባቸው አርቢቱ አደሮች ለብርቱ ችግር መዳረጋቸው ይናገራሉ። በምግብ እጥረት የተጎዳው አርቢቱ አደር በቀላሉ ለተለያዩ በሽታዎች እየተጋለጠ ነው ሲሉም የችግሩን ጥናት ያስረዳሉ። የዘሩት ቡቃያ ከማሳ ላይ መድረቁን የግጦሽ መሬትና የውሃ ምንጭ መጥፋቱንም አመላክተዋል። ከዛ ሲረባቸው ወደዛ ወሰደን እንደገና በአፋቸው ደግሞ በአፍንጫቸው ደም የነሰሩ እየሞቱብን እያለቀ ስለሆነ አሁን ተናድጄ፣ በቃ እኔም ቆርጬ በቃ እንደወጣሁት። ስንት ከብት አለት እርሶ አሁን? አሁን ድሮ ስልሳ ነበሩ። ከስልሳ አሁን አርባ ሞተ፣ ሀያ ቀራ። ሀያዎች አሁን ይተርፈ አልገመትም። በጣም ከስታሞች ናቸው። የሚበሉት የለም። ውሃ ደግሞ ሩቅ ቦታ ሄደን የሚጠጡት እና ዞሮ ዞሮ ለእኛም ደግሞ ችግር ይሆናል ብዬ ነው ነው ወርዛ ተናድጄ ነው ጠው ሰው ደግሞ እንትን ቀለብ የላቸውም እ በሬ ደግሞ ስንሸጥ አያዋጣም፣ ብሩ ደግሞ በጣም ትንሽ ነው። እንግዲህ ድሮ ፆማ ስላለ ብሩ ብር የምንሸጠው። ስለዚህ አሁን ፍየልም እስከዛም አያዋጣም፣ በሬም አያዋጣም። ጣንድ ጣሰ ደግሞ 150 ገብቷል። ገዝተህ እስከ ታች ሞተር ደግሞ ትራንስፖርት አለ ሰው የራሱ ተቅማጥ ደም ያስቀመጠ ምን እንደሆነ የከብቶች በሽታ ይመስላል፣ ግን ደም ተቅበጠ ያስቀምጠዋል። ለተከታታይ አራትና አምስት የምርት ዓመታት የጠፋው ዝናብም በወረዳው ከመቶ ሺህ በላይ አርብቶ አደሮች ለአስቸኳይ ጊዜ የምግብ እርዳታ መዳረጉን ያስረዱት ደግሞ የሐሜር ወረዳ አስተዳዳሪ አቶ ፎራ ጋርሾ ናቸው። ከዚህ በፊት በእለት እርዳታ በመንግስት እስከ ስልሳ ስምንት ሺህ ሁለት መቶ ሰማንያ አንድ የሚሆን ሰው ይረዳ ነበረ ግን በዚህ ድርቅ ምክንያት አሁን ደግሞ ተጨማሪ ከዚህ በፊት በሰረነው ዳሰሳ እስከ ሰላሳ ሁለት ሺህ የሚሆን ሰው አሁንም ተጨማሪ እርዳታ እንደሚያስፈልግ ያው ዳሰሳ ጥናት ተሰርቷል ማለት ነው። የወይጦ ወንዝ መድረቅ፣ አካባቢው ቆላማና አሸዋ መሆን፣ የግጦሽ መሬት መጥፋት፣ የከርሰ ምድር ውሃ መስረግ የጉዳቱ መጠኑን እንዳባባሰውም ጨምሮ አስረድቷል። በወረዳው ዘጠኝ ሚሊዮን የቀንድ ከብቶች መኖራቸውን ጠቁመው መኖና ውሃ የሚያገኙበት መንገድ በአስቸኳይ ካልተፈጠረም ከሁለት ሚሊዮን በላይ ከብቶች ለከፍተኛ አደጋ ተጋልጧል ባይናቸው። አሁን አደጋ ውስጥ የገባው ወደ ሁለት ሚሊዮን ስምንት መቶ ሺ አካባቢ በሳ አደጋ ውስጥ ነው ማለት ነው። አቶ ፎራ አክሎም አርብቶ አደሮችን የገጠማቸውን አደጋ ለመከላከል የሚያስችል በቂ ድጋፍ አለመደረጉን ገልጸው ከወረዳዋ አቅም በላይ መሆኑን በማመላከት ጥሪ አቅርበዋል። እንደዚህ አይነት አስከፊ ያሉት ድርቅ በአካባቢው በቅርቡ ተከስቶ እንደማያውቅ ተናግረው ድርቁ ያስከትለውን የምግብ እጥረት ተከትሎም ተዛማች በሽታዎች መከሰታቸውን ተናግሯል። እንስሳው ላይ አንትራክስን የመሳሰሉ በሽታዎች የተስተዋሉ ነው። ከእንስሳው አልፎም ያው ሰው ላይ እሱ አደጋ የሚያደርስ ነው። ከዛ ውጪ ሚዝል ወይም ኩፍኝ የሚባል በሽታ እንደ ወረርሽኝ ተከስቶ ነበረ። እሱንም ያው ኮንትሮል ለማድረግ የራሳችን ጥረት እያደረግን ያለ ነው። የወባ ወረርሽኝም በከፍተኛ ሁኔታ እየተጨመረ የመጣበት ሁኔታ ነው ያለ። ከምግብ አቅርቦት በተጨማሪ የመድኃኒትና ዜጎችን የማትረፍ ስራ ትኩረት እንዲሰጠውም ጠይቀዋል። የሰው ህይወት ጭምር አደጋ ውስጥ የሚጥል ነው ያለውን የህዝቡን ሀብት ጭምር ያጣ የሚሄድበት አግባብ ነው የሚፈጠረው ማለት ነው። ይሄ ደግሞ አሁን የሆነ ያለ ነገር ነው። የእንሰሳ ኦልሬዲ ሲሪየስ የሆነ ኬዝ ውስጥ ገብቷል። ሌሎችም ነገሮች በዚህ መንገድ የሚቀጥል ከሆነ አደጋ ውስጥ ሊያስገቡ እንደሚችሉ ነው ያለው ነገር የሚያሳየው። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ባንኬ ሱሜም ሐመሮዳን ጨምሮ በዞኑ በሚገኙ ስድስት ወረዳዎች በተከሰተው ድርቅ 3370 ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምፅ በስልክ ተናግሯል። የጂንካ ሆስፒታል ሜዲካል ዲሬክተር ተስፋይ ሱስ ተፈራ በበኩላቸው በምግብ እጥረት የተጎዱ ህጻናት በሆስፒታሉ ሕክምና የተደረገላቸው መሆኑን ተናግሯል። በአማካይ በየወሩ ከአርባ በላይ ህጻናት በሆስፒታሉ ተኝተው የተረዱ መሆናቸውና በህይወት ያለፉ መኖሯቸውን ለአሜሪካ ድምፅ በስልክ ማስታወቃቸው አይዘነጋም። አመቱን ሙሉ በምግብ እጥረት የተጎዱ ህጻናትን እናክማለን። እድሜያቸው ከአምስት አመታቸው የሆኑ ማለት ነው። ፒዳትሪክ ሲቪራ ኬት ማልኒትሪሽን ተብለው አድሚት ተደርገው ተኝተው ህክምና ይሰጣቸዋልና የሞት መጠናችን ኦልሞስት አምስት ፐርሰንት በታች ከመቶ ህጻናት ሁለት ሶስት ህጻናት አመቱ ውስጥ ይሞጣል። በክልሉ ከሶስት ሚሊዮን በላይ ዜጎች የምግብ ድጋፍ እንደሚያስፈልጋቸው ከነዚህም ውስጥ ከ2.4 ሚሊዮን በላይ የሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ የሚሹ መሆናቸውን የክልሉን ባለሥልጣናት ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በተከታይ ዛሬ ወደ ተከበረው 127ኛ የአድዋ ድል በዓል ስናልፍ 127ኛው የአድዋ ድል በዓል በአዲስ አበባ ከተማ በሁለት ገጽታ ተከብሯል። በዓሉ በየዓመቱ በሚከበርበት ሚኒሊክ አደባባይ ከፖሊስ ጋር ግጭት ተፈጥሮ ፖሊስ ታዳሚውን በአስለቃሽ ጭስ ሲበትን የተስተዋለ ሲሆን ሕዝቡ ወደ ስፍራው እንዳያመራ ፖሊስ ክልከላ ሲያደርግ እንደነበረም አስተያየታቸውን የሰጡን ግለሰቦች ተናግረዋል። በሌላ በኩል ደግሞ በዓሉ በመስቀል አደባባይ በተለያዩ ዝግጅቶች ደምቆ ተከብሯል። በስፍራው ተገኝተው ንግግር ያደረጉት ፕሬዝዳንት ሳህለ ወርቅ ዘውዴ ዓለም ያከበረውን የአድዋ ድል እኛም ከዛ በላይ ማክበር አለብን ያሉ ሲሆን አክለውም አብሮ ከመኖር ይልቅ በሚከፋፍለን ጉዳይ ላይ ብቻ መንጠላጠል ብዙ ርቀት ላይወስደን ይችላል ሲሉ ተናግረዋል። የበዓሉን አከባበር የተከታተለው ኬኔዲ አባተ ነው። የዘንድሮው የአድዋ ድል ክብረ በዓል በሚኒሊክ አደባባይ እንደተለመደው በማለዳ ቢጀመርም በበርካታ የጸጥታ ኃይሎች ጥበቃ ሲደረግለት በነበረው በዚህ ስፍራ በዓሉን ለማክበር የተገኘው ሕዝብ ቁጥር ከዚህ ቀደም ከነበረው የሚያንስ መሆኑን መታዘብ ችለናል። ለዚህ ደግሞ ምክንያቱ በዓሉን ለማክበር ወደ አደባባዩ በሚገባው ሰው ላይ የነበረው ቁጥጥር ነው ሲሉ አስተያየታቸውን የሰጡን ማንነታቸው እንዳይጠቀስ የጠየቁን ግለሰቦች ተናግረዋል። በተለይ ፕሬዝደንት ሳህለወርቅ ዘውዴ በዳግማዊ አጼ ሚኒሊክ ሀውልት ስር የአበባ ጉንጉን አስቀምጠው ከተመለሱ በኋላ ቁጥጥሩ ይበልጥ እንደጠበቀም ይገልጻሉ። የክብር እንግዳው አበባ እስከሚያስቀምጡ በተወሰነ ደረጃ የገቡ ሰዎች ነበሩ። ያው ሲገቡም ኃይለኛ ፍተሻ ነበረ። ዙሪያውን ማለት ነው። ባንዲራ የያዙ ልጆች ጨርሶ አይገቡም። ባንዲራ ይነጥቀዋል። በተረፈ ቲሸርት የማስወልቅ ምናምን ግን ነገር አላየሁም ነበረም። በቦታው ላይ ነበርኩኝ። ቆም የነበረ ሰዓት፣ መንገዶቹ ተዘግተዋል። በሌላ በሌላ መንገድም አቋርጠው ለመጫች ይሞክሩ ነበር። ግን ወደዛ ማለፍ አልተቻለም፣ ጨርሶ ማለት ነው። አቅጣጫ አራቱ ማዕዘን ወደ ሚኒሊክ አደባባይ ሲሄደ የነበረው ወጣት አድዋን ለማክበር ወደዛ ሲሄደ የነበረው ወጣት፣ በተለይ እኔ የነበርኩበት መስመር በዚህ በፒያሳ መስመር በኩል ባለው ሀገር ፍቅር ቲያትር አካባቢ ሙሉ ለሙሉ በሚባል ደረጃ በመንግስት ወታደሮች ታግዶ እንዲመለስ የተደረገው ሐውልቱ ጋር ሳይደርስ ማለት ነው። ቁጥራቸው በበዛ የጸጥታ ኃይሎች ተከቦ ጥበቃ ሲደረግለት ወደ ነበረው አደባባይ የተለያዩ ትርኢቶችን ለማሳየት ከገቡ ጥቂት ቡድኖች ውጭ ከወትሮ በተለየ መልኩ ፈረሰኞች፣ በገና ደርዳሪዎችና ልዩ ልዩ ትርኢቶችን ለማሳየት የተሰናዱ ሌሎች ቡድኖች በውጭ ሆነው ለመግባት ሲማጸኑ ተመልክተናል። ሆኖም ፈቃድ አልተሰጣቸውም። በአደባባዩ ዙሪያ የነበሩ በርካታ ሰዎችም ስሜታቸውን በተለያየ መልኩ ሲገልጹ ተሰምተዋል። በዚህ መሀል አስተያየታቸውን የሰጡን በስፍራው ያገኘናቸው የቀደምት አርበኞች ልጆችና ሌሎች ታዳሚያን ስለ በዓሉ አከባበር ተከታዩም ብለዋል። ሻለቃ ባሻ ዳምጠው ገብረ ህይወት እባላለሁ። የቀድሞ ሰራዊት ባልደረባ ኔ የአድዋን በዓል አከባበር ዛሬ ትንሽ ቅሬታ አለኝ። ለምንድን ነው ብለህ ብትል፣ ሶስት አራት ቦታ ላይ መከፋፈሉ ትክክል አይደለም። እዚሁ ቦታው ላይ ነበር መከበር የነበረበት። ያ ቅሬታ ይሰማኛል። ነገር ግን ደግሞ ያ ለምን እንደሆነ ደግሞ የበላይ አካል ለምን እንዳደረገው እሱ ነው የሚያውቀው እኔ ያላውቀውም ይሄንን ነው የኔ ልጅ እንግዲህ የምነግርህ ሰናይት ፍስሀ አባላለሁኝ የአርበኛ ልጅ ነኝ በዓሉ ከዚህ በፊት ስናከብር ከዚህ በፊት መጥቻለሁ እስከ ስድስት ሰዓት እስከ ሰባት ሰዓት መንገድ ዝግ እንደነበረ ህዝቡም እንደ ልቡ ገብቶ እንደ ልቡ ተንቀሳቅሶ እንደነበረ ነው የማውቀው አሁን ያለው ድባብ እና የበፊቱ ድባብ እንኳን እኩል አይደለም በእውነቱ ከሆነ አሁን ትንሽ ከበድ ይላል እንደ ልብም ያው መውጣት መግባቱም ከባድ ነው። በፊት ግን ያው በነጻነት ነው ሁሉ ነገር። ጌቱ በቀለ እባላለሁ ጀግኖች አባቶቼ ዋጋ የከፈሉበትን ትዕምርት የሆነኝን አድዋ ለማክበር ነው የመጣሁት። በተለይ ትውልዳችንን ዛሬ የሚያስፈልገንን መሰባሰብ ይህን የመሰለ አድዋን የመሰለ ትዕምርት የትም ስለማይገኝ የስርዓቱ አካል የሆኑ ወገኖቻችንም ጭምር ቆም ብለው ማሰብ አለባቸው። ከጠዋቱ ሁለት ሰዓት ጀምሮ ደግሞ ምንም እንኳን በአደባባዩ ዙሪያ በርካታ የበዓሉ ታዳሚያን ቢኖሩም መንገዱ ለተሽከርካሪዎች ክፍት ተደርጎ የተወሰኑ ተሽከርካሪዎች ወደ አደባባዩ ከገቡ በኋላ በሕዝብ መሀል ለማለፍ ሲሞክሩ አንዳንዱም ወደ መጡበት መንገድ ተመልሰው ሲሄዱ መመልከት ችለናል። ከዚህ በኋላ ብዙም ሳይቆይ ፖሊስ በምኒልክ አደባባይ ዙሪያ የነበሩ ሰዎችን ለመበተን ጥረት ሲያደርግ ነበር። ይህን ተከትሎ እኛም ቀ ቤተሰባችንን እንድናቆም ተደርገናል። ቀጥሎም ፖሊስ አስለቃሽ ጭስ መተኮሱን እና በሰዎች ላይ ጉዳት መድረሱን አስተያየት ሰጪዎች ገልጸዋል። ምን ኦልሞስት እኮ ከገዳም ሰፈር ድረስ ሁሉ በአጋጣሚ የሆነ ለቅሶ ላይ ነበረን እና እዚህ ለቅሶ ቤት ድረስ ነው ጭሱ የነበረው። ከቤተ ክርስቲያኑ ጀርባ ማለት ነው፣ ጭሱ እዛ ድረስ ሁሉ ነበረ። በለቅሶ ቤት ያሉ ሰዎች ጣሚያ ለቅሶ ነበረ። ህጻናት፣ ሴቶች፣ እናቶች ምናምን ተዘራው ነበረ ጭሱ ማለት ነው የተጎዱ ሰዎች አሉ በጣም ብዙ ህጻናት ጫማሚስ ተለያይተዋል እናትና ልጅ ተለያይተዋል ከጸጥታ ኃይሎች በኩል ሲተኮሱ የነበሩ አስለቃሽ ጭሶች ናቸው በተለይ በዚህ ወደ አራት ብሎ በነበረው መስመርም እርስ በርስ ተጠላልፈው ወድቀው ሁላ የተጎዱ ብዙ ሰዎች ናቸው ያሉት ከጸጥታ አካላት ለማምለጥ በነበረው ትግል ወድቀው የተጎዱም በርካቶች ናቸው ሁኔታውን አስመልክቶ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ መንግስት ቅድመ ዝግጅቱንም ሆነ የዛሬውን አከባበር ሆን ብሎ አሰናክሏል ሲል ከሷል። በተጨማሪም ህዝቡ በዓሉን ለማክበር እንዳይሄድ ወደ ምኒሊክ አደባባይና ወደ አድዋ ድልድይ የሚወስዱ ዋና ዋና መንገዶችን ዘግቷል በማለት መንግስትን የወነጀለው ፓርቲው አክሎም ወደ አደባባዩ አልፈው የሄዱ የበዓሉ ታዳሚያን ላይ የአስለቃሽ ጭስና የድብደባ ውርጅብኝ አድርሷል በማለትም አመልክቷል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት በፌስቡክ ገጹ ባወጣው መረጃ ደግሞ ሚኒሊክ አደባባይ ፊት ለፊት በሚገኘው በቅዱስ ጊዮርጊስ ቤተ ክርስቲያን የነበረው ክብረ በዓል ከመንግስት የጸጥታ ኃይሎች በተወረወረ አስለቃሽ ጭስ ሳይጠናቀቅ ተቋርጧል ብሏል። በሚኒሊክ አደባባይ ከነበረው 122ኛው የአድዋ ክብረ በዓል ጋር በተያያዘ ስለተፈጠረው ክስተት ከፌዴራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት አመሻሹን ባወጣው መግለጫ በዓሉ በወጣለት ፕሮግራም መሰረት ተከብሯል ያለ ሲሆን፣ በምኒሊክ አደባባይ የሚደረገውን በዓል ለመረበሽ የፈለጉ አካላት ሁከት ለመቀስቀስ ሞክረው ነበር ብሏል። የጸጥታ አካላት ሁከት ፈጣሪዎችን ለማስታገስ በሚያደርጉት ጥረት በቤተ ክርስቲያን ውስጥ ጥቂት ምዕመናን ላይ ጉዳት ደርሷል ያለው አገልግሎቱ፣ መንግስት ሁኔታውን አጣርቶ በችግር ፈጣሪዎች ላይ ተገቢውን እርምጃ ይወስዳል ሲልም አክሏል። በሌላ በኩል በዓሉ በመስቀል አደባባይ በተለያዩ ወታደራዊና ሌሎች ትርኢቶች ተከብሯል። ከምኒሊክ አደባባይ ወደ መስቀል አደባባይ ባመራንበት ለሚሰጥበት ጊዜ ዘግይታችኋል በሚል ወደ ክብረ በዓሉ መግባት ባንችልም በስፍራው ደማቅ ዝግጅት ተስተውሏል። በዝግጅቱ ላይ ንግግር ያደረጉት ፕሬዚደንት ሳህለ ወርቅ ዘውዴ አድዋ የፓን አፍሪካኒዝም መሰረት መሆኑን ጠቅሰው ዓለም ያከበረውንና ያደነቀውን የአድዋ ድል እኛም ከዛ በላይ ማክበር አለብን ብለዋል። የአድዋን ድል በማክበር በማድነቅ ዓለም ብዙ ሩቅ መንገድ ሄዷል ታዲያ ዓለም ያከበረውን ያደነቀውን እኛም በዛ መጠን ከዛም በላይ በእውነቱ ማስከበር የሚገባን ጉዳይ ነው። ይህ አኩሪ ታሪካችን የማወዛ ገቢያ ጉዳይ ሊሆን አይችልምና ማንኛውም አገር ታሪኩ ሲታይ በጎና በጎና አስከፊ ገጽታዎች አሉት። ወደድንም ጠላንም ታሪክ ግን ይመዘግባቸዋል ሊካዱ የሚችሉም አይሆኑም። ኢትዮጵያውያን ከከፋፋይ ጉዳዮች መውጣት እንዳለባቸውም ፕሬዚደንቷ መልእክት አስተላልፈዋል። አንድ ህብረተሰብ እንመሰረታለን ካል በተወሰኑ ጉዳዮች ላይ ብቻ ተይዘን የምንቆይባቸው ሊሆኑ አይገባም። አብሮ ለማደግ መፍትሄ ከመፈለግ ቅል ይልቅ በማባባስ ከሚያስተሳስረን የሚከፋፍለን ተባብረን ያለብንን ችግሮች እንደ መፍታት ቁርሾን በመፈለግ ብቻ ከተጓዝን በሀገር ግንባታ ጥረታችን ብዙ ችግር እንደሚገጥመው አንዳንድ ሁኔታዎች በደንብ እያመላከቱን ነው። አብሮ መኖርን እንጂ የሚከፋፍለንን አንዳንድ ነገሮች ብቻ ላይ መጠላጠል ብዙ ሩቅ ሊያወስደን ይችላል ብዬ አምናለሁ። ከቅርብ ጊዜ ወዲህ የአድዋ በዓል ሲከበር በወቅቱ ኢትዮጵያን ያስተዳድሩ በነበሩ ገዢዎች ማንነት ላይ በኢትዮጵያውያን መካከል ግልጽ ልዩነት መንጸባረቅ ጀምሯል። ፕሬዚደንት ሳህለወርቅም በዛሬው ንግግራቸው በኢትዮጵያውያን መካከል የሚታዩ ልዩነቶች እንደሚያሳስቧቸውና መፍትሄ እንደሚያሻቸውን ያመለከቱት። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በዓሉን በማስመልከት ባስተላለፈው መልእክት ደግሞ የዘንድሮን 127ኛውን የአድዋ ድል በዓል ስናከብር ሀገራችን ኢትዮጵያ ከመቼውም ጊዜ በላይ እንደ ሀገር የመቀጠል የሚመስል እጣዋ ከፍተኛ አደጋ ላይ የወደቀበት ወቅት መሆኑን አጽንኦት በመስጠትና ቀደምት አባቶቻችን በታላቅ ተጋድሎና መስዋዕትነት ያቆዩልንን የጋራ ሀገራችንን ከመቼውም ጊዜ በላቀ የመጠበቅ እንዲሁም ከገጠማት እጅግ ፈታኝ የሕልውና አደጋ የመታደግ ታላቅ ታሪካዊ ኃላፊነትና አደራ በእኛ ትውልድ ትከሻ ላይ መውደቁን ከግምት ውስጥ በማስገባት ሊሆን ይገባል ብሏል። የዘንድሮ የአድዋ በዓል አንድነት ጀግንነትና ጽናት በሚል መሪ ቃል ነው። በተለያየ ስሜት የተከበረው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አንድ መቶ ሀያ ሰባተኛውን የአድዋ ድል አከባበር እየቃኘን ነው የምንገኘው። ከአዲስ አበባ ደግሞ ወደ ትግራይ እናቀናለን። በሰሜን ኢትዮጵያ ጦርነት ምክንያት ተቋርጦ የነበረው የአድዋ ድል በዓል አከባበር ከሶስት ዓመት በኋላ ለመጀመሪያ ጊዜ ተከብሯል። የአሜሪካ ድምጽ ያነጋገራቸው የከተማው ነዋሪዎች በዓሉ መከበሩ ለሰላም ያለን ተስፋ እንዲጨምር አድርጓል ሲሉ ተናግረዋል። በሌላ በኩል ከአሁን በፊት በእግር ወደ አድዋ ያደርጉ የነበሩት ወጣቶች ዘንድሮ ያለመሳተፍ ቸውን የገለጹት አቶ ካሌብ ወጣቶቹ ተሳትፈው ቢሆን ኖሮ የበዓሉ ድምቀት ይበልጥ ይጎላ ነበር ብለው እንደሚያምኑ አመልክተው በሚቀጥሉ ዓመት ግን ይሳተፋሉ የሚል ተስፋ እንዳላቸው ጠቁመዋል። የበዓሉን ተሳታፊዎች አነጋግሮ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽሀ ተከታዩን ልኳል። በሰሜን ኢትዮጵያው ጦርነት ሳቢያ ከ2012 ዓ.ም በኋላ ለተከታታይ ሁለት ዓመታት በአድዋና አካባቢዋ ሳይከበር ከቆየ በኋላ መቶ 27ኛው ዓመት በዓሉ ዛሬ በከተማይቱ አደባባይ ተከብሮ ውሏል። ከበዓሉ ተሳታፊዎች አንዷ የሆኑት መምህርት ገነት ወረስ የተባሉ የከተማይቱ ነዋሪ ዘንድሮ ሰላም በመስፈኑ የከተማዋ ወጣቶች በኪነ ጥበብ ስራዎች አስውበው በዓሉ አድምቀውታል ሲሉ በስልክ በሰጡት አስተያየት ለአሜሪካ ድምጽ ገልጠዋል። አከባበሩ በጣም ደስ የሚል ከሁለት ዓመት በኋላ እየተከበረ ስለሆነ እንኳን ለዚህ ያደረሰን ብሎ ሁሉም በሰላም ነው ያከበሩት። የደመቀ ነው የነበረ። ያለፈ ሁለት ዓመት እኮ እንኳን በዓል ልታከብር ሌላ ነው ስሜት የነበረ። ሰላሙን ለማስቀጠል በጣም ደስ ብሎ ነው ያለፈ መሰስኩረት የአድዋ ድል የአድዋ ነው የኢትዮጵያ ነው የአፍሪቃ ሁሉም የጥቁር ህዝቦች ነው የሚል ነበረ። ያ የገባ ቃሉን እንዲሰራ የፓናፍሪቃ ሞዞን እንዲከፈል የወደሙ ልማቶች ደግሞ እንዲሰራ ከአሁን ቀደም የመሰረት ድንጋይ ተቀምጦለት የነበረ የፓን አፍሪካ ዩኒቨርሲቲ እንዲሰራ በዓሉ በተከበረበት መድረክ መጠየቁ ጨምረው አስረድተዋል። እንዲሁም በትግራይ ክልል የሚቋቋመው ጊዜያዊ አስተዳደር ቶሎ ተዋቅሮ ስራ እንዲጀምርም በተመሳሳይ ተጠይቋል ብለዋል። አቶ ገብረ አፈጼ ስለ በዓሉ አከባበር ያስረዱን፣ ሌላ የሥነ ስርዓቱ ተሳታፊ ናቸው። አከባበሩ ጥሩ ነው። ማሙያው ግን እንደሚፈለገው ብዙ አልነበረም፣ እንደሚፈልግ አይደለም። ነገር ግን ለመክበሩ በጣም ጥሩ ነው። ተስፋ ያለው ነገር ነው። ለወደፊቱ ተስፋ ያለው ነገር ነው። ሰላሙ ከቀጠለ ያው የሚመጣው አመት ያው ከዚያ የበለጠ ይከበራል ብለን እንገምታለን። የአድዋ ከተማ ጊዜያዊ አስተባባሪ የምህንድስና ባለሙያው አቶ ካሌብ መስፍን በበኩላቸው ከፌዴራል መንግስቱ የትግራይ ማዕከላዊ ዞን ጊዜያዊ አስተባባሪዎች በበዓሉ የተሳተፉ መኖራቸው ገልጸው ከትግራይ ክልል አመራሮች ግን የተገኘ ያለ መኖሩ ተናግረዋል። በበዓሉ አከባበር ህዝብ የሚያነሳቸው ጥያቄዎች አቅርበናል ይላሉ። ይላል መስከ ሶስት ዓመት በኋላ ነው የተከበረ። ይህ በዓል አንዱ ውጤቱ የሰላም ምልክት ነው። ሰላም የሰላም ስምምነቱ ውጤቱ ዛሬ በሰላም እንዲባል አድርጎታል። በመበል መቶ ሀያ ሰባተኛው ዓመት ብሎ የጽዳት ዘመቻም ሰርተዋል። ፌዴራል መንግስት ትኩረት አድርጎ በአድዋ ከተማ መስራት አለበት። ህዝቡ ሰላም ይፈልጋል። በሰላም አይደራደርም። የሰላም ውጤቱ ስለሆነ ፌዴራል መንግስት የጀመረው የእርዳታ የጤና እና የመሰረታዊ አገልግሎት አጠናክሮ እንዲቀጥል የሚል አንድ ፖይንት አንድ ፎከስ አድርገን ያቀረብነው። ሁለተኛው የተማረ ሰው ወሳኝ ሚና ስላለው እሱ መሰረት አድርገን መስራት እንዳለብን። በሌላ በኩል ከአሁን በፊት በእግር ወደ አድዋ ጉዞ ያደርጉ የነበሩ ወጣቶች ዘንድሮ ያለመሳተፋቸው የገለጹት አቶ ካሌብ ወጣቶቹ ተሳትፎ ቢኖር ኑሮ የበዓሉ ድምቀት ይበልጥ ይጎላል ብለው እንደሚያምኑ አመልክተው በሚቀጥለው ዓመት ግን ይሳተፋሉ የሚል ተስፋ እንዳላቸው ተናግረዋል። ቢሞቱ ጥሩ ጥሩ ነው። ለቀጣይ በዓሉ ህብረ ብሔራዊነቱ ማሳያ ሉሉ የሁላችን አሸራ ያረፍንበት ነው እና እነሱ ወደ ቦታ መምጣታቸው አንዱ ትልቁ ጥቆ ታሪኩ አንዱ በቤቱ በባለቤቱ በቦታው ይከበራል። ወደ ቦታው ወጥቶ ማክበር ሲችሉ፣ ፍሰቱ ኢንቨስትመንቱ፣ ኢኮኖሚ እንቅስቃሴ፣ የከተማው ታሪክነቱ ራሱ ታሪኩ ራሱ ትክክለኛ መልኩ ይዛል። ስለዚህ በቀጣይ ተጠናክሮ መምጣት አለባቸው የሚል ሀሳብ አለ። የአድዋ ድል በዓል ከሶስት ዓመታት በፊት ይከበርበት በነበረው የሶሎዶ አድዋ ተራራ ስር መከበሩ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም። በተለያዩ አካባቢዎች በተለያዩ ገጽታዎች የተከበረውን 127ኛውን የአድዋ ድል በዓል መቃኘታችንን እንቀጥላለን። ተከታዩ ደግሞ ወደዚህ ወደ ዋሽንግተን ዲሲ ይመልሰናል። በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን የአድዋ ድል በዓልን ትላንት ምሽት በተከናወነ ልዩ ዝግጅት አክብረዋል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ውስጥ በተካሄደው ዝግጅት ታሪካዊ ድል ያለው ፋይዳ ተወስቷል። የተለያዩ ኪነ ጥበባዊ ዝግጅቶችም ቀርበዋል። በዝግጅቱ ላይ የተገኘው ሀብታሙ ስዩም ተከታዩ ልኳል። ትናንት ምሽት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ውስጥ የተከናወነው የአድዋ ድልን ዘካሪ ልዩ ዝግጅት አንድነት፣ ጀግንነትና ጽናት በሚል መሪ ቃል የተከወነ ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ዶክተር ሰለሺ በቀለ ባሰሙት የመክፈቻ ንግግራቸው የዛሬ 127 ዓመት ኢትዮጵያውያን የቅኝ ግዛት እቅድ ባነገበው የጣሊያን ሰራዊት ላይ የተቀዳጁት ድል ከኢትዮጵያውያንም የተሻገረ ትርጉም እንዳለው አውስተዋል። የአድዋ ድል በዘመናዊ የጦር መሳሪያዎች የታገዘው የጣሊያን ወራሪና ቅኝ ገዢ ኃይልን ቅስም በመስበር የኢትዮጵያን ነጻነት ያስከበረ ከመሆኑ ባሻገር በእኩይ የዘረኝነት መንፈስ ላይ ተመስርቶ በመላው ዓለም የሚገኙ ጥቁሩ ሕዝቦችን በተለይም አፍሪካውያንን በበታችነት ለዘላለም በቅኝ ለመግዛት እንደማይቻል አውሮፓውያንን ያስገነዘበ ወደር የሌለው ድላችን ነው። በመሆኑም ኢትዮጵያውያን የተዋጉለት ለነጻነት፣ ለሉዓላዊነት፣ ለፍትህ ባርነትና ቀኝ ግዛትን ላለመቀበል ነው። የዘመኑ የፋሽስት ወራሪ ኃይል በአገራችን ላይ ጦር ያዘመተው ደግሞ ከሌሎች የአውሮፓ አጋሮቹ ጋር በበርሊን ኮንፈረንስ በተዋለው መሰረት ኢትዮጵያን ሊያስገብር እና ቀጥቅጦ ሊገዛ ነው። አምባሳደር ስለሺ በአድዋ ድል ዙሪያ ዚም ዚያም የትርክት አለመግባባቶች መኖራቸውን አንስተው ሆኖም ድሉ የመላው ኢትዮጵያውያን ድል ስለመሆኑ አጽንኦት ሰጥተዋል። የአድዋ ድልን ዘመን ተሻጋሪ እርባና ያወሱት የታሪክ ተመራማሪው ዶክተር ገበየው ተፈሪ በበኩላቸው ቀጣዩም ብለዋል። ከምናከብራቸው በዓላት በመሆኑ እንዳድዋ ግዙፍ እና ታላቅ የሆነ እንዳድዋ ብዙ መልእክት ያለ እና እስቲ አንዳንዶችን የኢትዮጵያውያን ደግሞ ውስጡ ወሰር ችግር ሁሌም ያለ ኢትዮጵያውያን ጨለማ የገቡ ድረስ እንደሚመስላቸው ግን አሸንፈውን ወጡ እና በውስጡ የእርስ በርስ ችግር የነበረው ኢትዮጵያዊ በአገሩ ላይ ጥቃት ሲመጣ ጠውል ወደ ጎና አድርጎ በአንድ ላይ የተመመበት አውድማ ነው። ስለዚህ አድዋ ማለት የአንድነት ምልክት፣ የአንድነት ውጤት ነው። አድዋ ያንቺ ጽዋ ያንቺን አይጣል። የአድዋ ድልን ዓለም አቀፍ ተጽዕኖ በሚመለከት የውጭ አገራት ሰዎች ምስክርነት እንዲሁም የተለያዩ ኪነ ጥበባዊ ዝግጅቶች በተስተናገዱበት ዝግጅት ላይ የተለያዩ ሀገራት ተወካዮችና ታዋቂ ትውልድ ኢትዮጵያውያን ተገኝተዋል። ለአሜሪካ ድምፅ አብታሙስዩም ዋሽንግተን ዲሲ። ዛሬ የተከበረውን የአድዋ ድል በዓል በተለያዩ የኢትዮጵያም የውጭም አካባቢዎች ተከታትለው ያደረሱንን ዘጋቢዎቻችንን እናመሰግናለን። ዝግጅታችን ይቀጥላል። የተባበር በርታ መኖሪያ መንደር የግንባጥር ክፍለ ከተማው በኃይልና በድንገት እንዳፈረሰው ማህበሩ አስታወቀ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወሎ ሰፈር ተብሎ በሚጠራው አካባቢ የሚገኘው የተባበር በርታ ኃላፊነቱ የተወሰነ የግል ስራ ማህበር ነዋሪዎች በክፍለ ከተማው ወረዳ ሶስት አስተዳደር መብታቸው መጣሱን የማህበሩ መሪ ተናግረዋል። የማህበሩ መሪና የኢትዮጵያ ሳይንስ አካዳሚ መስራች አባል እና የቦርድ አባል ፕሮፌሰር ሽብሩ ተድላ ንብረታችን ያለ አግባብ ተነክቷል፣ ንብረታችን ፈርሷል ብለዋል። የወረዳው ጽህፈት ቤት በበኩሉ እርምጃውን እንዲወስድ ከበላይ አካል እንደታዘዘ በመግለጽ ጉዳዩ በ ፍርድ ቤት የተያዘ በመሆኑ ዝርዝር መረጃ አልሰጥም ብሏል። ዝርዝሩን መለስካቸው አማሃ ተከታትሎታል። በኃይል እና በድንገት አፍርሶታል። ድርጊቱም ከሕጋዊ አሰራር የወጣና ሌላ ተጽዕኖ ያለበት የሚመስል ነው ብለዋል። በአሁኑ ወቅት አለም የሚሉትን ሁኔታም በሚከተለው መልኩ ገልጸውታል። መብታችን ተነክቷል በሁለት ደረጃ አንድ፣ ንብረታችን ካለ አግባብ ፈርሶብናል፣ ብዙ ውድመት ደርሷል። ሁለተኛ፣ በተደጋጋሚ ሁኔታ ሁከት ተፈጥሮብናል። አሁን አጥራችን ክፍት ሆኖ ለሌባም የተጋለጠ ነው። እኛም እንዳንሰራ በእገዳው እኛንም ስለሚያገድ አጥር እንዳንሰራ በዚያ ሁናቴ ነው ያለን፣ እና ለራሳችንም ለንብረታችንም ከፍተኛ ስጋት ላይ ወድቀናል። ቪኦኤ ጉዳዩን ለማጣራት ባደረገው ጥረት እርምጃውን ወስዷል ወደ ተባለው የኪርቆስ ክፍለ ከተማ ወረዳ ሶስት አስተዳደር ጽህፈት ቤት ተገኝቻለሁ። በጽህፈት ቤቱ የተገኘሁበትን ምክንያትም አስረድቼ ጉዳዩ በቀጥታ የሚመለከተውን ኃላፊ ለማነጋገር ብጠይቅም ሦስት ሰዎች በአንድ ላይ ሆነው ድምፃቸው እንዳይቀረጽ የወረዳው አስተዳደር ጽሕፈት ቤት እርምጃውን የወሰደው በበላይ አካል ትዕዛዝ እንደሆነ እነሱም ዝርዝር መረጃ እንደማይሰጡና ጉዳዩ በፍርድ ቤት መያዙን ገልጸውልኝ አሰናብተውኛል። በደል ተፈጽሞብናል የሚሉት ፕሮፌሰር ሽብሩ ተርላ ግን የችግሩ ምንጭ ግልጽ ባይሆንም በቅርብ ጊዜ እየተገነቡ የሚገኙ ሕንፃዎች ባለቤቶች የሚያቀርቧቸው የመንገድና የፍሳሽ ማስወገጃ መስመር ጥያቄዎች እንደሆኑ ይገምታሉ። ይህ ጥያቄ ግን ከማኅበራቸው ይዞታ ጋር በምንም መልኩ እንደማይገናኝ ያስረዳሉ። እኛ አንድም የዘጋነው መንገድ የለም፣ የሚዘጋ መንገድ የለም። ያለው መንገድ ከ አርባ ዓመት አካባቢ በፊት ለራሳችን ለግቢ አገልግሎት የሚውል መንገድ ሰርተን አንድ በር ብቻ መውጫ እና መግቢያ፣ አንድ በር ብቻ ያለው ለማህበረቱ አባላት ብቻ የሚያገለግል የተሰራ መንገድ፣ በማንም ፕላን ውስጥ የሌለ መንገድ ነው። አሁን ጥያቄ ሆኖ የመጣው ከሰሜን ወደ ደቡብ አጥሩ ድረስ የሚመጡ በእቅድ ያሉ መንገዶች በህንጻዎች አዲስ በተሰሩት በኩል ሆኖ አጥሩ ጋር እየመጡ ስለቆሚቆሙ እንጂ ከእኛ መንገድ ጋር ምንም ግንኙነት የሌላቸው ናቸው። የእኛም ክርክር የሌለ መንገድ እንዴት ነው ምንዘጋው በሚል ነው። የተወሰደው ድንገተኛ እርምጃ አሳዝኖናል፣ የሚሉት የማኅበሩ መሪ ፕሮፌሰር ሽብሩ ተድላ ቀደም ሲል ከተለያዩና ይመለከታችኋል ከተባሉ የመንግሥት መሥሪያ ቤቶች ጋር ያደረጓቸውን ግንኙነቶች በማስታወስ ከማኅበሩ በኩል የጎደለ ነገር እንደሌለ ያስረዳሉ። ሁለተኛ ፍሳሽ አስተናግዱ በሚባልበት ጊዜ የተሰሩት ሁሉ ፎቆች ግንባታ ፈቃድ ሲያገኙ የፍሳሽ ማስተናገጃ ፈቃድ አብሮ አይደለም ወይ የሚሰጠው ሳይሰጥስ ዝም ብለው ሰርተው እንደሆን ይሄ የስራ ጉድለት ክፍተት አይደለም ወይ? ያስ እንዴት ተካሄደ? ያስ ደግሞ ፍሳሽ ማስወገጃ ካላቸው እንደ ገዳ በእኛ ግቢ ፍሳሽ ማስወገድ ምን አስፈልጋቸው? በሚል ሁኔታ በተለያዩ ደረጃዎች ይህንኑ እያብራራን በግልም ተሰብስበን እየሄድ በማህበረሰብ አባላቱ በድብዳቤም እየገለጥ ለተለያዩ ጉዳይ የሚያገባቸው መስሪያ ቤቶች ሁሉ አስገብተናል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ይህንን ጉዳይ በተመለከተ ለቂርቆስ ክፍለ ከተማ ፕላንና ልማት ኮሚሽን ቅርንጫፍ ጽሕፈት ቤት መስከረም 23 ቀን 2015 ዓ.ም በጻፈው ደብዳቤ እንዲፈጸም እየተጠየቀ የሚገኘው መንገድ የመክፈትም ሆነ የፍሳሽ መስመር የመዘርጋት ሥራ ተገቢ ጥናቶች እንዳልተሟሉ ጠቅሶ እነዚህ ባልተሟሉበት ሁኔታ መፈጸም የማይቻል መሆኑን እየገለጽን መረጃዎች ተደራጅተው ሲቀርቡ ያለው የነዋሪው ሰፈር ባለው ይዞታ እንዲቀጥል እንገልጻለን ብሏል። ተባበር በርታ የመኖሪያ ቤቶች ኃላፊነቱ የተወሰነ የህብረት ሥራ ማኅበር ከጥቅምት 29 ቀን 1972 ዓ ም ጀምሮ አሁን የሚገኝበት ይዞታው በሕግ የተረጋገጠ መሆኑን ሰነዶች ያመለክታሉ። ከዚያም ወዲህ ባሉት ዓመታት አስፈላጊ ሕጋዊ ግዴታዎቹን እያሟላ እንደሚገኝ የማኅበሩ አመራር አባላት በሰነድ በማስረገፍ ያስረዳሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ ወደ ናይጄሪያ ምርጫ ነው የምናልፈው። በናይጄሪያ ፕሬዝዳንታዊ ምርጫ ተቃዋሚ ፓርቲዎችን ወክለው የተወዳደሩ እጩዎች የገዥውን ፓርቲ እጩ አሸናፊ የሚያደርገውን የምርጫ ውጤት እንደሚቃወሙ አስታወቁ። የቅዳሜው ምርጫ በቴክኒክ እና ና የምርጫ ሰራተኞች ችግር ገጥሞት የነበረ ሲሆን በአንዳንድ የምርጫ ጣቢያዎች ድምጽ መስጠቱና ለአንድ ቀንና ከዚያም በላይ ዘግይቷል። አዲስ ምርጫ ሊደረግ ስለመቻሉ የፖለቲካ ተንታኞችን ያነጋገረው ቲሞቲ ኦቢዙ ከአቡጃ ናይጄሪያ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የናይጄሪያው የምርጫ ኮሚሽን ትናንት ረቡዕ የገዢው ኦል ፕሮግሬሲቭ ኮንግረስ ፓርቲ እጩ የሆኑት ቦላ አህመድ ቲኒቡ የቅዳሜው ምርጫ አሸናፊ መሆናቸውን ካስታወቀ ጥቂት ሰዓታት በኋላ የሰራተኞች ፓርቲ ከጋዜጠኞችና ከደጋፊዎች ጋር ተገናኝተዋል። የሰራተኛው ፓርቲ ፕሬዝደንታዊ እጩ ፒተር ኦቢ በረቡዕ ስብሰባ ላይ ባይገኙም የእሳቸው ምክትል ዩሱፍ ዳቲ አህመድ ለጋዜጠኞች በሰጡት መግለጫ እሳቸውና ኦቢ የፕሬዝደንታዊ ምርጫ ውጤቱን በፍርድ ቤት እንደሚሞግቱ አስታውቀዋል። የሰራተኛው ፓርቲን በመወከል ለምክትል ፕሬዝደንትነት የተወዳደሩት ዩሱፍ ዳቲ አህመድ የፓርቲ አባሎችና ደጋፊዎች እንዲረጋጉም አሳስበዋል። እኛ እስከ ተገነዘብ ነው ድረስ ሕገወጥ ድርጊት ተፈጽሟል። በናይጄሪያ አሁን ሕገወጥና ሕገ መንግሥታዊ ያልሆነ የፌዴራል ሪፐብሊክ መንግሥት እየመጣ ነው። ጉዳያችንን ሕግ ፊት እያቀረብን ነው። ይህም በዚያ ደረጃ ያለውን መተማመን በድጋሚ እንዲያሳዩ ነው። ሌላው የምርጫው ትልቅ ተፎካካሪ የህዝብ ዲሞክራቲክ ፓርቲ ፒዲፒም የምርጫውን ውጤት እየተቃወመ ነው። ፒዲፒ እና የሰራተኛው ፓርቲ ባለፈው ማክሰኞ የገለልተኛው የናይጄሪያ ብሔራዊ የምርጫ ኮሚሽን ቲኒቡ ያሸነፉበትን ቁጥር ይፋ ከማድረጉ በፊት በጋራ በሰጡት መግለጫ ውጤቱ የተጨበረበረ ነው ብለውታል። ባሳለፍነው የሳምንቱ መጨረሻ ላይ የተካሄደው ፕሬዚደንታዊ ምርጫ ብዙ መዘግየቶችና በመላ አገሪቱ ባሉ ድምፅ መስጫ ማሽኖች ጋር የተያያዙ የአፈጻጸም ችግሮች እንደነበሩባቸው ዓለም አቀፍ ታዛቢዎች አስታውቀዋል። በምርጫ ወቅት ብጥብጦች ማስገደድና ማጭበርበሮች መታየታቸውም ተዘግበዋል። የአፍሪካ ወጣቶች መናኸሪያ ወይም የዩዝ ሀብ አፍሪካ የተሰኘው ድርጅት ተባባሪ መስራችና የፖለቲካ ተንታኝ የሆኑት ሮቲሚ ኦላዋሌ በሂደቱ ችግሮች መኖራቸውን ይገልጻሉ። ቅዳሜ እለት የተመለከትናቸው አንዳንዶቹ ችግሮች ግልጽ የሆኑ የአቅርቦት ወይም የሎጂስቲክ ችግሮች ናቸው። የምርጫ ኮሚሽኑ በዚያ ረገድ አንዳንድ ችግሮች ያጋጥሞታል። የምርጫው ኮሚሽን ከሚገባው በላይ ቃል ገብቶ በተግባር ያሳየው ግን ከዚያ በታች ነው። እንዲሁም በብዙ ቦታዎች የምርጫውን ሂደት ለማደናቀፍ በተለያዩ የፖለቲካ ፓርቲዎች ሁሉም አይነት ሙከራዎች ተደርገዋል። ይህም ራሱ በምርጫው ሂደት ተአማኒነት ላይ ጥርጣሬ እንዲኖር የራሱን ጥላ አጥልቷል። የተቃዋሚ የፖለቲካ ፓርቲዎች በድጋሚ ድምፅ እንዲሰጥ ይፈልጋሉ። ይሁን እንጂ፣ ኦላዋሌ፣ ያ ተግባራዊ መሆን የሚችለው በፓርቲዎቹ የቀረቡት መረጃዎች ውጤቱን እንደገና መቀልበስ የሚያስችል በቂ መረጃዎችን ማቅረብ ሲችሉ ብቻ መሆኑን ይገልጻሉ። በዚህ ምርጫ ሂደት የተፈጸሙ ጥሰቶች ነበሩ። አዎ፣ በሚገባ ፍርድ ቤቱ ይመልከታቸውና ጥሰቶቹን ከግምት ካስገባ ምናልባትም ምርጫውን ማን እንዳሸነፈ መለወጥ የሚችሉ ይሆናሉ። እንዲሁም ሰፊ ጥቃት፣ አፈናዎችና የጭቆና ድርጊቶች እንደነበሩ በሚገባ ማረጋገጥ ከቻለ ብሎም የምርጫውን እድል መለወጥ የሚችሉ በቂ ቁጥር ያላቸው ድምጾች ወይም የምርጫ ጣቢያዎች ተካተውበት ከሆነ ምናልባትም ፍርድ ቤቱ ምርጫውን ሊሽረው ይችላል። በይፋ በተገለጸው ውጤት መሠረት ቲኒቡ 8.8 ሚሊዮን ድምፆችን ያገኙ ሲሆን የፒዲፒው እጩ አቲኩ አቡበከርና ኦቢ በተከታታይ ወደ ሰባትና ስድስት ሚሊዮን ድምጾችን አግኝተዋል። እየተከታተላችሁት ያላችሁት በ2225ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ዝግጅቶቻችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሀሪክ ወይም በትዊተራችን ሃሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ በአባይ ወንዝ ላይ በምትገነባው የኃይል ማመንጫ ግድብ ጉዳይ የታችኛውን ተፋሰስ ሀገሮች በተለይም ለግብርናና ኑሯቸውን ለመደጎም የሚያስችሉ ሌሎች ስራዎች ለመስራት በወንዙ ውሃ የሚተማመኑ ሱዳናውያንን አስቆጥቷል። በሌላ በኩል የግጭት ስጋትን ለመቀነስ በሚል አንድ የሳይንቲስቶች ቡድን የሰው ሰራሽ ልህቀት ዘዴን በመጠቀም ሁሉም ወገኖች በውሃው መጠቀም የሚችሉበትን መንገድ ለማሳየት ሞክሯል። ይሁን እንጂ ሶስቱን ሀገሮች ኢትዮጵያን፣ ሱዳንንና ግብጽን ሰው ሰራሽ ልህቀት በሚያመጣው መፍትሄ ላይ እንዲስማሙ ማድረግ ፈታኝ ሊሆን እንደሚችል በመጥቀስ ሄነሪ ዊልኪንስ ከካርቱም ሱዳን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ በእንግሊዝኛው ምህፃረ ቃል ኤአይ ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች የጥናት ጽሁፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜ ወዲህ የብዙዎችን ትኩረት በመሳብ አነጋጋሪ መሆን ይዟል። በእርግጥ ግን ኤአይ ዲፕሎማሲያዊ ያለመግባባቶችን መፍታት በሚያስችል መልኩ ይረዳ ይሆን? ከአባይ ወንዝ መነሻ የሚገኘው ታላቁ የኢትዮጵያ ሕዳሴ ግድብ በታችኛው ተፋሰስ ሀገሮች በጎረቤት ሱዳንና በግብፅ ላይ ስጋት እየፈጠረ ነው ያለው የሄንሪ ዊልከንስ ዘገባ። ኢትዮጵያ ለኤሌክትሪክ ኃይል ማመንጫነት የገነባችው መሆኑን ይፋ ያደረገችው ግዙፍ ግድብ የወንዙን ፍሰት በመቆጣጠር የውሃ እጥረት ሊፈጥርና ከወንዙ በሚመጣው ውሃ የሚተማመኑትን ብዙዎች አኗኗርም ሊጎዳ ይችላል ሲሉ ካርቱምና ካይሮ የሚያነሱትን ያስታውሳል። አልሃዲ አብደል ዋሃብ ጅብሪል ከሱዳኗ ዋና ከተማ ካርቱም አቅራቢያ በግብርና ሥራ የሚተዳደሩ ገበሬ ናቸው። ከብሉ ናይል ወንዝ አቅራቢያ የሸክላ ጡብም ይሠራሉ። ግድቡ በአፈሩ ይዘት ላይ እያመጣው ለውጥ ሁለቱንም ሥራቸውን እንደ ጎዳው ይናገራሉ። በግድቡ የተነሳ ከኢትዮጵያ ከአባይ ወንዝ የሚመጣው የደለል አፈር መጠን በ80 በመቶ ቀንሷል። ደለል አፈሩ እንዲታደስ በጣም ጠቃሚ ነው። ይሁን እንጂ አሁን እያገኘን ያለነው ከፍተኛ መጠን ያለው አሸዋ የያዘ ጉዳት የሚያመጣ አፈር ብቻ ነው። ጅብሪልን በመሳሰሉ ሰዎች ላይ ካሳደረው ተጽዕኖ በተጨማሪ በተደጋጋሚ የሚስተዋለውን የድንበር ግጭት ጨምሮ በሱዳንና በኢትዮጵያ መካከል ያለው ግንኙነት በአመዛኙ ስጋት ያልተለየው እንዲሆን አድርጓል። የተባባሰ ግጭት ከተከሰተም ኢትዮጵያ የውሃውን ፍሰት ልትገድብና ጎረቤቷን በውሃ እጥረት ክፉኛ ልትጎዳ ትችላለች የሚል ስጋት መኖሩንም ዘገባው ይጠቅሳል። ይህ በእንዲህ እንዳለም በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ሳይንቲስቶች በሰው ሰራሽ ልህቀት ዘዴ በተቀነባበረ ስሌት አማካኝነት ለችግሩ መፍትሄ የሚጠቁም የጥናት ጽሑፍ ኔቸር ከተሰኘው የምርምር መጽሔት ላይ ለንባባ በቁ በሰው ሰራሽ ልህቀት በመታገዝ በትክክል ስራ ላይ ከዋለም ሶስቱ ሀገሮች ከግድቡ ተጠቃሚ የሚሆኑበትንና የግድቡ ግንባታ ከተወጠነበት እንደ አውሮፓውያኑ የዘመን አቆጣጠር ከ2011 ዓ ም አንስቶ እየየጋመ ለመጣው ዲፕሎማሲያዊ ውዝግብ ማብቂያ ሊበጅ የሚችልበትን መንገድ ጠቁመዋል። All of that sounds very good, but it's very complex. How can we really design an approach? ይህ ሁሉ ሁኔታ በጣም ጥሩ ይመስላል። ይሁን እንጂ ወሰን የለሽ መንገዶች በመኖራቸው በእርግጥ እንዴት ያለ አቀራረብ መንደፍ እንችላለን በሚለው የሰው ሰራሽ ልዕቀት ዘዴን በማከል አዘጋጅ ነው። እናም የሰው ሰራሽ ልዕቀት ዘዴ ያን ውስብስብ ሁኔታ በቅጡ በመፈተሽ የመፍትሄ ሀሳቦችን ይጠቁሟል። ቴክኖሎጂው የሦስቱን አገሮች የውሃ የኃይል ወይም የኤነርጂ ፍላጎትና የነፍስ ወከፍ ገቢ እድገት በማጤን በተቻለ መጠን ሦስቱንም እኩል ተጠቃሚ ሊያደርግ የሚያስችል ቀመር አወጣ። እንደ ተመራማሪዎቹም ገለጣ፣ አሁን ያለው ፈተና በሀገራቱ መካከል ያለው ክርክር ምክንያት የተመረኮዘ ይሆን ዘንድ መረጃውን ለዲፕሎማቶችና ለፖለቲከኞች ማቅረብ ነው። ይሁን እንጂ ባለሙያዎች እንደሚሉት ከሆነም ምንም እንኳን መረጃው ሁነኛ ቢሆንም ሰው ሰራሽ ልህቀት ያመነጨውን ሐሳብ እንዲያዳምጡ ማድረግ ግን አስቸጋሪ ሊሆን ይችላል። ከዚያ በኋላም ቢሆን አንዳንዴ የትንታኔው ከዓላማቸው ጋር የማይስማማ ሆኖ ካገኙት የቀረቡትን ስሌቶች ላይቀበሉ ይችላሉ። ቻት ጂፒቲን በተመለከተ ኤአይ በእርግጥ ዲፕሎማሲያዊ ውዝግቦችን ለመፍታት ይረዳ ይሆን በሚል ለቀረበለት ጥያቄ ዲፕሎማሲያዊ አለመግባባቶችን ለመፍታት በማገዝ ሊያገለግል ይችላል፣ ይሁን እንጂ ኤአይ በራሱ ብቸኛው መፍትሄ ሊሆን አይችልም ሲል መልሷል። እንዲሠራ ማድረጉም ለፖለቲከኞቹ ለሰዎች የተተወ ድርሻ ይመስላል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ዝግጅቶቻችንን በዚሁ እናጠናቀቃለን። ፕሮግራሙን በማቀናበር አብራኝ ካመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። በተለያዩ ዝግጅቶቻችን አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አማሪክ ወይም በትዊተር ሃሽታግ ቪኦኤ በማለት ማድረሱን አትርሱ። ነገ በሌሎች ዝግጅቶች እንጠብቃችኋል እንገናኛችኋለን። ሰላም ተናዳሩ።